ፖሊስ ሰሞኑን ተሞክሯል ከተባለው መፈንቅለ መንግስት በኋላ በሽብርተኛነት ጠርጥሬያቸዋለሁ ያላቸውን ስድስት ሰዎች ዛሬ ፍርድ ቤት አቀረበ። የሀያ ስምንት ቀናት የምርመራ ጊዜ እንዲሰጠውም ጠየቀ። የተጠርጣሪዎቹ ጠበቃ ጥያቄውን ቢቃወምም ፍርድ ቤቱ አልተቀበለውም። ይልቁንም ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አመሃ ነው ዘገባውን የላከልን። ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት ከሞክሯል በተባለው የመፈንቅለ መንግስት ወይም ስዕረ መንግስት ሙከራ ላይ በባህር ዳርና በአዲስ አበባ በተፈፀሙ ግድያዎች በተለያየ መልኩ ተሳትፈዋል ሲል የጠረጥራቸውን ስድስት ሰዎች ፖሊስ ዛሬ ፍርድ ቤት አቀረበ። ፖሊስ በጥርጣሬ ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ያቀረባቸው በሪሁን አዳነው፣ ስንታየው ጨኮል፣ መርከቡ ኃይሉ፣ ጌዲዮን ወንድ ወሰን፣ ማስተዋል አረጋና ሀየለን ብርሃና ይባላሉ። ፖሊስ ለፍርድ ቤቱ እንዲያስረዳ የስድስተኛውን ተጠርጣሪ የአየረውን ጉዳይ ለየት የሚያደርገው ያደርገው ትናንት ከአዲስ አበባ የአስከሬን ሽኝት በተከናወነበት እለት የጦር መሳሪያ ታጥቆ በባለስልጣናት ላይ ጉዳት ሊያደርስ ሲል ተይዟል ብሏል። ስለሆነም በተጠርጣሪዎቹ ላይ ይበልጥ የማጣሪያ ምርመራ ለማካሄድ በሽብር ወንጀል ህጉ መሰረት የሀያ ስምንት ቀን የምርመራ ጊዜ እንዲፈቀድለት ፖሊስ አመልክቷል። ለተጠርጣሪዎች የቆሜቱ ጠበቃ አቶ ሄኖክ አክሊሉ የፖሊስን ጥያቄ ተቃውመዋል። እንደ ጠበቃው ሙግት ተጠርጣሪዎቹ የቀረበባቸው አቤታ በመፈንቅለ መንግስት እንጂ በሽብር ወንጀል ሊሆን አይገባም። በመፈንቅለ መንግስት የቀረበ ጥርጣሬ ደግሞ ዋስትና ሊያስከለክል ስለማይችል ደንበኞቻቸው በነፃ እንዲለቀቁ ጠይቀዋል። የፖሊስ ጥርጣሬ በጥቅል የቀረበ ነው። ድርጊቱን ፈጽሞ ከሆነ የእያንዳንዳቸው የድርጊት ድርሻ አልተገለጸም። በተጨማሪም ፖሊስ ተጠርጣሪዎችን በስር ለማቆየት የሚቀረውን የምርመራ ስራም አልዘረዘረም። ስለሆነም ፍርድ ቤቱ የምርመራ መዝገቡን አስቀርቦ እንዲመረምረው አመልክተዋል። ፍርድ ቤቱም ፖሊስ ተጠርጣሪዎቹን የወንጀል ድርጅት ድርሻ በግልጽ ዘርዝሮ እንዲያቀርብ፣ በቀጣዩ ቀጠሮም የምርመራ መዝገቡን ይዞ እንዲቀርብ በማለት የጠበቃውን ተቃውሞ በማለት ፖሊስ የጠየቀውን የሀያ ስምንት ቀን የምርመራ ጊዜ ፈቅደዋል። ፍርድ ቤቱም ለሐምሌ አስራ ሰባት ቀን ሁለት ሺ አስራ አንድ ዓመተ ምሕረት ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ